ትንቢተ ኤርምያስ ምዕራፍ ዐሥራ አራት ወደ ኤርምያስ ስለ ድርቅ የመጣው የእግዚአብሔር ቃል ይህ ነው። ይሁዳ ለቀሰች፣ ደጆችዋም ባዶ ሆኑ፣ በምድርም ላይ ጨለሙ፣ የኢየሩሳሌምም ጩኸት ከፍ ከፍ ብሎአል። ታላላቆችም ብላቴኖቻቸውን ወደ ውኃ ሰደዱ፣ ወደ ጕድጓድም መጡ፣ ውኃም አላገኙም፣ ዕቃቸውንም ባዶውን ይዘው ተመለሱ፣ አፈሩም ተዋረዱም ራሳቸውንም ተከናነቡ። በምድር ላይ አላዘነበምና መሬቱ ስንጥቅጥቅ ስለሆነ ሆነ አራሾች አፈሩ ራሳቸውንም ተከናነቡ። ኋላ ደግሞ በምድረ በዳ ወለደች ሣርም የለምና ግልገልዋን ተወች። የሜዳ አህዮችም በዋና ኮረብታ ላይ ቆመዋል። እንደ ቀበሮም ወደ ነፋስ አለከለኩ ልምላሜ የለምና ዐይኖቻቸውም ጠወለጉ። አቤቱ ኃጢአታችን ብዙ ነውና በአንተም ላይ ኃጢአት ሠርተናልና ኃጢአታችንም ይመሰክርብናል ነገር ግን ስለ ስምህ ብለህ አድርግ። አንተ የእስራኤል ተስፋ ሆይ፣ በመከራም ጊዜ የምታድነው፣ በምድር እንደ እንግዳ ወደ ማደሪያ ዘወር እንደሚል መንገደኛ ስለ ምን ትሆናለህ? እንዳንቀላፋ ሰው ያድንም ዘንድ እንደማይችል ኃያል ስለ ምን ትሆናለህ? አንተ ግን አቤቱ በመካከላችን ነህ። እኛም በስምህ ተጠርተናል፤ አትተወን። እግዚአብሔር ለዚህ ሕዝብ እንዲህ ይላል፤ መቅበዝበዝን ወደዋል፣ እግሮቻቸውንም አልከለከሉም። ስለዚህ እግዚአብሔር በእነርሱ ደስ አይለውም፤ በደላቸውንም አሁን ያስባል፣ ኃጢአታቸውንም ይቀጣል። እግዚአብሔርም ለዚህ ሕዝብ ስለ መልካም አትጸልይላቸው። በጾሙ ጊዜ ጸሎታቸውን አልሰማም፤ የሚቃጠለውን መሥዋዕትና የእህሉን ቁርባን ባቀረቡ ጊዜ አልቀበላቸውም በሰይፍና በራብ በቸነፈርም አጠፋቸዋለሁ አለኝ። እኔም ጌታ እግዚአብሔር ሆይ፣ ወዮ እነሆ ነቢያት በእውነት ሰላምን በዚህ ስፍራ ሰጣችኋለሁ እንጂ ሰይፍን አታዩም ራብም አያገኛችሁም ይሏቸዋል አለሁ። እግዚአብሔርም እንዲህ አለኝ ነቢያቱ ውሸት በስሜ ትንቢት ይናገራሉ፣ አልኋቸውም፣ አላዘዝኋቸውም፣ አልተናገርኋቸውም የውሸቱን ራእይ ሟርትንም ከንቱንም ነገር የልባቸውንም ሽንገላ ይሰብኩላቸዋል። ስለዚህ እግዚአብሔር በስሜ ትንቢት ስለሚናገሩ ነቢያት በዚህች አገር ሰይፍና ራብ አይሆንም ስለሚሉ ስለ ላኳቸው ነቢያት እንዲህ ይላል እነዚያ በሰይፍና በራብ ይጠፋሉ። ትንቢት የሚናገሩላቸውም ሰዎች ከራብና ከሰይፍ የተነሣ በኢየሩሳሌም አደባባይ ይበተናሉ ክፋታቸውንም አፈስባቸዋለሁና። እነርሱና ሚስቶቻቸውን ወንዶችና ሴቶች ልጆቻቸውንም የሚቀብራቸው አይገኝም። እንደዚህም ብለህ ትነግራቸዋለህ የወገኔ ልጅ ድንግሊቱ በታላቅ ስብራትና እጅግ ክፉ በሆነ ቁስል ተሰብራለችና ዓይኖቼ የሌሊትና ቀን ሳያቋርጡ እምባ ያፍስሱ። ወደ ሜዳ ብወጣ እነሆ በሰይፍ የሞቱ አሉ፣ ወደ ከተማም ብገባ እነሆ በራብ የከሱ አሉ። ነቢዩና ካህኑም ወደማያውቋት አገር ሄደዋልና። በውኑ ይሁዳን ፈጽመህ ጠልኸዋልን? ነፍስህስ ጽዮንን ጠልታታለችን? ስለ ምን መታኸን? ፈውስስ ስለ ምን የለንም? ሰላምን በተስፋ ተጠባበቅን መልካምም አልተገኘም። ፈውስን በተስፋ ተጠባበቅን እነሆም ድንጋጤ ሆነ። አቤቱ በአንተ ላይ ኀጢአትን ሠርተናልና ክፋታችንንና የአባቶቻችንን በደል እናውቃለን። ስለ ስምህ ብለህ አትናቀን፣ የክብርህንም ዙፋን አታስነውር። ከእኛ ጋርም ያደረግኸውን ቃል ኪዳንህን አስብ እንጂ አታፍርስ። በውኑ በአሕዛብ ጣዖታት መካከል ያዘንብ ዘንድ የሚችል ይገኛልን? ወይስ ሰማይ ዝናብ ማፍሰስ ይችላልን? አቤቱ አምላካችን ሆይ አንተ አይደለህምን? አንተ ይህን ነገር ሁሉ አድርግሃልና፣ ስለዚህ አንተን በተስፋ እንጠባበቃለን።